ከሶስት ሳምንት በፊት አርብ ዕለት ነበረ መሐመድ የቀኑን የመጀመሪያ ጸሎት መስጊድ ሄዶ ለማድረስ በጠዋት ከቤቱ የወጣው። አጎቱ እንደተናገሩት ምርጥ ልብሶቹን ነበረ የለበሰው። ምንም እንኳን መሐመድ የ19 ዓመት ወጣት ቢሆንም ቀን ላይ ወደ ቤቱ ሳይመለስ ሲቀር ቤተሰቡ መጨነቅ ጀመረ። ከጥቂት ጊዜያት በኋላ አንድ ወታደር መጥቶ መሐመድ አልጃባሪስ መሞቱን አረዳቸው። ወታደሩ መሐመድ አንድ እስራኤላዊ ወታደር በስለት ወቅቶ ካቆሰለ በኋላ ጭንቅላቱ ላይ በጥይት ተመቶ መገደሉን ነገራቸው። አጎቱ እንደሚሉት ይህን ያደረገው መሐመድ አንድ ጊዜም ችግር ውስጥ ገብቶ የሚያውቅ አልነበረም። እናቱ አይዳ ከቤታቸው ጀርባ ከተሰቀለው የመሐመድ ፎቶ ስር ተቀምጠው ይቆዝማሉ። ወለዲ ወለዲ አዎን፣ ምንም ጥያቄ የለውም። መሐመድ በአላስጋ መስጊድ ውዝግብ ሰበብ ሰምአት ሆኗል። ምክንያቱ ደግሞ መስጊዱን ሲከላከሉ የነበሩ ሴቶች ስለተዋረዱና ስለተደበደቡ ነው። የመሐመድ እናት በንግግራቸው መካከል ከቁርአን አንዳንድ አባባሎችን እየጠቀሱ ሀዘናቸውን ለመርሳት ይሞክራሉ። በመካከሉ ፈገግ ቢሉም አይናቸው እምባማ ቀርዘዙ አልቀረም። የመሐመድ ታላቅ ወንድም ፌርስ ምድር ቤት የሚገኝ የወንዶች ልጆች መኝታ ቤት እያመለከተ ከአራቱ አልጋዎች አንዱ አሁን ባዶ ሆኗል ሲል ሀዘኑን ይገልጻል። ፌርስ መሐመድን ወደ እስራኤል ይዞት ሊሄድ ፈልጎ ነበረ። ስራም አግኝቶለት ነበረ። መሐመድ ግን አልፈለገም። ወንድሜን ገደሉት። ከነዚህ ሰዎች ጋር ከአሁን በኋላ ብሬ አልሰራም። ይህ ሊሆን አይችልም። በእኛ አባባል በእኛና በእነርሱ መካከል ደም አለ። ከአሁን በኋላ የእነርሱን ዓይን ማየት አልችልም። በአይ የመሐመድ አባት እንዳሉት ከአንድ ቀን በፊት ከሌሊቱ 9 ሰዓት ወታደሮች መጥተው ቤታቸውን ለክተዋል። በወቅቱም አዛዡ የእነርሱ ቤት ብቻ ተለይቶ ይውደም ወይም ጠቅላላው ህንፃ ይፍረስ ለጊዜው የተናገረው ነገር የለም። እነርሱ እንደሚሉት ቤተሰቡ የሚቀጣው የሌሎች አሸባሪዎችን ቅስም ለመስበር ሲባል ነው። ከኬብሮን ወደ ኢየሩሳሌም በሚወስደው በዮርዳኖስ ወንዝ ምዕራባዊ ዳርቻ መንገድ ላይ በሃያና በሰላሳዎቹ የዕድሜ ክልል የሚገኙ እስራኤላውያን ወጣቶች ተሰባስበው እግዚአብሔር ከእኛ ጋር ነው አንፈራም እያሉ ድምጻቸውን ከፍ አድርገው ሲዘምሩና ሲደንሱ ይታያሉ። ወጣቶቹ ወታደራዊ ስልጠና ወደሚሰጣቸው ቻጋይ ስታምለር እየሄዱ ነው። በጠገባቸው የሚያልፉ ባለመኪናዎች ድጋፋቸውን ለመግለጽ የመኪናቸውን ጥሩምባ ከፍ አድርገው ያሰሙ ነበረ። ቻጋይ ይህ የአይሁድ መሬት ነው። ሰላም እንጂ ሽብር አይፈልግም ሲል ይናገራል። ፍልስጤማውያን ለምን እንደሚገደሉ ሲጠየቅ ግን ስሜቱ ተቀየረ። ሰማተ ከምርህ ነው፣ እኛ ፍልስጤማውያን ላይ ተኮስንባቸው። በአባባሉ ደንግጫለሁ። አንድ ስለተያያዘ ሰው ወደ አንተ ቢመጣ ምን ታደርጋለህ? እነርሱ ህፃናትን እየገደሉ አንተ ትተኩስባቸዋለህ ትላለህ? በዚያው ሰሞን አንድ ምሽት ላይ እዚያው ኬብሮን በአንድ የፍተሻ ኬላ ሁለት ፍልስጤማውያን ወጣቶች አንድ እስራኤላዊ ወታደር በጩቤ ለመውጋት ሲሞክሩ ወታደሩ መጠነኛ ጉዳት ደርሶበት ሲተርፍ፣ እነርሱ ደግሞ ተገድለዋል። ሟቾቹ የ17ና የ15 ዓመት ወጣቶችና የአልጃባሪስ ቤተሰብ አባላት ነበሩ።